the voice of America. ወደ ክልላችን የሚፈልሱት ኢትዮጵያውያን ቁጥር በእጅጉ ጨምሯል ይላሉ ፑንትላንድ ያሉ የሶማሊያ ባለስልጣናት። የቪኦኤ የሶማሊኛ አገልግሎት ዘጋቢ ፋዶማ ያሲን ጃማ ዛሬ በሱሳ ከተማ ኢትዮጵያውያኑ የሚኖሩባቸውን መንደሮች ተዘዋውራ በመጎብኘት ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች። የፑንትላንድ ባሪ ክልል አገረገዢ ዩሱፍ መሐመድ ጤቦ ባለፈው እንደ ኤሮፓውያን አቆጣጠር ግንቦት ወር ብቻ ከ ዘጠኝ ሺ ሰባት መቶ በላይ ኢትዮጵያውያን ፍልሰተኞች እንደገቡ ይናገራሉ። በዚህ ወር ደግሞ ቁጥሩ ከዚያ እጥፍ ሊሆን እንደሚችል ገልጸዋል። በዚህ ሳምንት በአንድ ሌሊት ብቻ ፑንትላንድን ከሶማሌላንድ በሚያዋስነው ድንበር አቋርጠው የገቡ አራት መቶ ፍልሰተኞችን መዝግበናል ይላሉ ባለስልጣናቱ። ካነጋገረቻቸው መካከል አንደኛው እዚህ ለመቆየት አልፈልግም ብሏታል እዚህ ምንም የማደርገው ነገር የለም፣ መሄድ ብቻ ነው የምፈልገው። ውሃ በፌስታል የሚሸጥበት ሀገር ነው፣ ለዚያም ደግሞ ገንዘብ ያስፈልጋል ያለው ስደተኛው። የተባበሩት መንግሥታት ድርጅትም ቢሆን ምንም የሚያደርገው እርዳታ የለም ብሏል። የሶማሊያ ባለስልጣናት እንዳሉት ፍልሰተኞቹ የሚመጡበት ምክንያት እጅግ አብዛኞቹ ወደ የመንና ሳውዲ አረቢያ ለማቅናት ስለሚፈልጉ ነው። የስደተኞቹ ቁጥር በአሁኑ ወቅት የጨመረበት ምክንያት ባይታወቅም፣ አለች ዘጋቢው አፋዱሞ በጉዳዩ ዙሪያ ስቃሴ የሚያደርጉ ተሟጋቾች ግን ኢትዮጵያ ውስጥ በሶማሌዎችና ኦሮሞዎች መካከል ያለው ውጥረት አንዱ ምክንያት እንደሆነ ይናገራሉ።